The Voice of America Y Americ Radio Tabiano. ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሰኞ ጥር አራት 207 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። የቴክኒክ መሐንዲሱ አልሳንቶስ ነው። ጉዳይ እነሱ ነው የምልበት። አንደኛ እነሱ ናቸው እስከ ጥር ጊዜ ጥር አራት ድረስ ጥሩ ብለው ያስገደዱን። ስለዚህ በዚህ መሰረት መጥተው የመገኘትና የመታዘብ የነሱ ስራ ነው የሚሆነው። አቶ ማሙሸት አማረ የመኢአድ ፕሬዚደንት ናቸው። ምርጫ ቦርድ ችግራችሁን ፍቱ በሚል የሰጠው ቀነገደብ ከመጠናቀቁ በፊት ትናንት ባካሄዱት ጠቅላላ ጉባኤያቸው ላይ ምርጫ ቦርድ አለመገኘቱን ከተናገሩበት የተወሰደ ነው። ዘገባ አለን። ዛሬ ባለንበት ሁኔታ አዲስ ነገር ከዚህ ቀደም ከሰጠነው መረጃ ውጪ የተለየ የለም። ማለት እስካሁን ድረስ ባለው ሁኔታ የተጠረጠረም ሆነ የታወቀ ነገር የለም። ምንም ነገር እስካሁን ያጋጠመን የለም። አቶ አቤል የሻነህ ደግሞ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የሕዝብ ግንኙነት ዳይሬክተር ናቸው። ስለ ኢቦላ አሁን ያለውን ሁኔታ ነገሩን ብለን ላቀርብንላቸው ጥያቄ የሰጡን ምላሽ ነው። ለዚህም ቃለ ምልልስ ይዘናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ፣ እየታሰማናለች። ጤና ስጥልኝ እንደምናመሻችሁ። ባለፈው ሳምንት ፓሪስ ውስጥ የደረሰውንና የብዙ ሰው ህይወት የጠፋበት የሽብርተኛ ጥቃት ተከትሎ የፈረንሳይ መንግስት አሳሳቢ በሆኑ ስፍራዎች የጸጥታ ጥበቃውን ለማጠናከር አስር ሺህ ወታደሮች እንደሚያሰማሩ ተነግሯል። የፈረንሳይ መከላከያ ሚኒስትር ዣን ኢቭ ለድሪያን ዛሬ ሰኞ ለጋዜጠኞች በሰጡት ቃል ወታደሮቹ ከነገ ማክሰኞ ማታ ጀምረው ለጥበቃው ይሰማራሉ ብለዋል። የአገር አስተዳደር ሚኒስትሩ በርናርድ ካሰነቭ በሰጡት መግለጫ ደግሞ ከሰራዊቱ ገሚሱ በሀገሪቱ ዙሪያ የሚገኙትን 717 የአይሁዶች ትምህርት ቤቶች ደህንነት ነው የሚጠብቁት። ሁለቱ ሚኒስትሮች መግለጫውን የሰጡት ከፕሬዚደንቱ ፍራንሷ ኦላንድ ጋር ስለሚወሰዱ የጸጥታ እርምጃዎች ከተወያዩ በኋላ ነው። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የፊታችን ሐሙስና አርብ ወደ ፈረንሳይ እንደሚጓዙ ጽንፈኞች የሚፈጽሟቸውን ጥቃቶች ስለመቋቋም ለመቋቋም ስለሚወሰዱ እርምጃዎች ሊወያዩ መሆኑን አስታውቀዋል። ኬንያ ጠረፍ ከተማ ሞምባሳ ውስጥ ትናንት እሁድ በአንድ ቤተ ክርስቲያን የቅዳሴ ሥርዓት ላይ ያልታወቁ ታጣቂዎች ጥቃት አድርሰው አንድ ቄስ በጥይት ገደሉ። ከተማዋ ፖሊሶች ከጽንፈኛ እስልምና ተከታይ ወታደሮች ጋር በብዛት ግጭት የሚያደርጉባት ነች። ታጣቂዎቹ ቄሱን የገደሏቸው በከተማዋ ማጄንጎ በሚባለው ቀበሌ በሚገኘው ማክሲመም ሪቫይቫል ሴንተር በተባለው ግቢ መግቢያ በር ላይ መሆኑ ታውቋል። አጥቂዎቹ ቤተ ክርስቲያኑ ውስጥ ገብተው ተጨማሪ ሰዎችን እንዳይገድሉ ፖሊሶች ደርሰው እንዳስቆሟቸው የዓይን እማኞች ገልጸዋል። እነዚህኞቹ ታጣቂዎች ማን እንደሆኑ በግልጽ ባይታወቅም የጎረቤት ሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ ተዋጊዎች ኬንያ ውስጥ በብዛት ጥቃት እንደሚያደርሱ ይታወቃል። አልሸባብ የኬንያ ኃይሎች ሶማሊያ ገብተው የሀገሪቱ መንግስት ወታደሮች እያገዙ ስለሆነ እበቀላለሁ ሲል ማወጁ የሚዘነጋ አይደለም። ጃቫ ባህር ላይ የወደቀው የኤርኤዥያ አየር መንገድ አውሮፕላን የበረራ መረጃ መዝጋቢ ባህር ጣላቂ ዋናተኞች እንዳገኙት የኢንዶኔዥያ ባለስልጣናት አስታወቁ። የበረራ ክፍል ድምጽ መዝጋቢው ያለበትን አውቀዋል፣ ነገር ግን ገና አላወጡትም። ዛሬ ጠዋት አንድ ሰአት ከአስራ አንድ ደቂቃ ላይ የበረራ መረጃ መዝጋቢውን አውጥተዋል ያሉት የኢንዶኔዥያው የፍለጋው አስተባባሪ መስሪያ ቤት ኃላፊ ናቸው። ከጥቂት ሰዓታት በኋላ ደግሞ ያገኙትን የአብራሪዎቹ ንግግር የሚመዘግበው መሳሪያ ግን ከከባድ የአውሮፕላኑ ስባሪ ስር በመሆኑ ለጊዜው ሊያወጡት እንዳልቻሉ ነው የተገለጸው። የእነዚህ የሁለቱ መዝጋቢዎች መገኘት አንድ መቶ ስልሳ ሁለት ሰዎችን እንደያዘ አውሮፕላኑ የወደቀበትን ምክንያት ለማወቅ ወሳኝ መሆኑ ታውቋል። አመሰግናለሁ ቆንጂት፣ ለዜናው። ከምሽቱ ሶስት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። ይህ በአስራ አራት ሰላሳ አንድ ኪሎ ሄርትስ መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። የውስጥ ችግራችሁን ፍቱ በሚል የኢትዮጵያ ምርጫ ቦርድ የሰጠው ቀነ ገደብ ዛሬ ከመጠናቀቁ አንድ ቀን በፊት ትናንት የተካሄደው የመኢአድ ጠቅላላ ጉባኤ ቀደም ያሉ ውሳኔዎችን በማጽናት ተጠናቋል። ይህ ማለት ጥቅምት 28ና 29 2007 ዓ ም በተካሄደውና ምርጫ ቦርድ አልቀበለውም ባለው ጉባኤው የተላለፉ ውሳኔዎችን በድጋሚ አጽድቋል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ታዛቢዎቹን እንዲልክ ብንጋብዝም አልተገኘም ሲሉ የፓርቲው ፕሬዚደንት አቶ ማሙሸት አማር አስታውቀዋል። እስክንድር ፍሬው አነጋግሯቸዋል። የመላው ኢትዮጵያ አንድነት ድርጅት መያድና የብሔራዊ ምርጫ ቦርዱ ዝግም መነሻ ጥቅምት 28ና 29 የተካሄደው የፓርቲው ጠቅላላ ጉባኤ ነው። በዚያ ጉባኤ ፓርቲውን ሲመሩ በቆዩት አቶ አበባው መሀሪ ምትክ ለአራት ዓመታት ርቀው የቆዩት አቶ ማሙሸት አማረ በፕሬዝዳንትነት፣ ዶክተር ታዲዮስ ቦጋለ ደግሞ በምክትል ፕሬዝዳንትነት ተመርጠዋል። የፓርቲውን መተዳደሪያ ደንብ የጠቀሰው የኢትዮጵያ ብሔራዊ ምርጫ ቦርድ ግን ሁለቱ ሰዎች የአባልነት መዋጮ ሳይከፍሉ የቆዩ በመሆናቸው ሊመረጡ እንደማይችሉ ይጠቅሳል። ምርጫው የተካሄደበትን ጉባኤ ሂደት እንዳልታዘበም ይናገራል። በቀድሞ ፕሬዝዳንት አቶ አበባው መሀሪ ከሚመራው ወገን ጋር የተፈጠረው ልዩነት እንዲፈታም ጠይቋል። መያድ እነዚህን ጉዳዮች ያስተካክል ዘንድም እስከዛሬ ጥር አራት ቀን ድረስ ቀነ ገደብ አስቀምጦ ቆይቷል ቦርዱ። ጥቅምት 28ና 29 በተካሄደው ጉባኤ ፕሬዝዳንት ሆነው የተመረጡት አቶ ማሙሼት አማረ ግን የአባልነት መዋጮ ያልከፈሉት በአሳማኝ ምክንያት መሆኑን ይገልጻሉ። ጉዳዩ በፍርድ ቤት በእንጥልጥል ላይ የቆየ በኋላም ውሳኔ የተሰጠበት መሆኑንም ያስረዳሉ። አቶ አበባው መሀሪ ከፕሬዝዳንትነት የለቀቁትም ራሳቸው በጻፉት የመልቀቂያ ደብዳቤ መሆኑን ከማስረጃ ጋር ለጋዜጠኞች አቅርበዋል። ቦርዱ የጥቅምት 28ቱን ጉባኤ ያልታዘበውም በራሱ ድክመት ነው ይላሉ አቶ ማሙሼት። ትናንት የተካሄደው ጠቅላላ ጉባኤም የጥቅምቱን ጉባኤ ምርጫና ውሳኔ ማጽረቁን አቶ ባሙሼት ተናግረዋል። የምርጫ ቦርድ ታዛቢዎች ግን በዚህ በትናንቱ ጉባኤ ላይም አልተገኙም። የመያዱ ፕሬዝዳንት እንደሚሉት ግን የቦርዱ ታዛቢዎች አሁንም የቀሩት በራሳቸው ምክንያት ነው። እኛ ምንም ይሆን የመጥራት ነው እኛ አሁን ቦርዱን የመጥራት ኃላፊነት ነው ያለብን ጠርተነዋል። ደብዳቤው ደርሶታል። መድረሱንም አቶ ዮሴፍ የሚባለው የነሱ ተወካይና ወይዘሮ አክሊል የሚባሉት ደብዳቤውም እንደደረሳቸው ነግረውናል። ነገር ግን አለቆቻቸው የሚታዘቡበትን ደብዳቤ ወጪ ስላላደረጉላቸው ስላልተፈረመበት እንደሆነ ነግረውናል በስልክ ያልመጡት ያልመጡት ስለዚህ እኛ መጥራት ነው ያለብን፣ ጠርተናቸዋል። ከቀሩ ጉዳዩ የነሱ ነው። አንደኛ ጉዳዩ የነሱ ነው የምልበት አንደኛ እነሱ ናቸው እስከ ጥር ጊዜ ጥር አራት ድረስ ጥሩ ብለው ያስገደዱን። ስለዚህ በዚህ መሠረት መጥተው የመገኘትና የመታዘብ የነሱ ስራ ነው የሚሆነው። ሁለተኛው እነሱ በአዋጁ መሠረት የፓርቲዎችን የጠቅላላ ጉባኤ ሂደት የመከታተል ግዴት አለባቸው። አዋጁ አስቀምጦታል። ይሄን ማድረግ አለባቸው። በሶስተኛ ደረጃ የነዚህ ከኛ ጋር ውጪ ሆነዋል። እኛ እንኳን እንደዚህ አይነት የለም የወጣ ሰው ስለሌለ የተባረረም ስለሌለ የታገደም ስለሌለ፣ ነገር ግን ያም ቢሆን አቶ አበባውንም ቢሆን እንዲመጡና እዚህ እንዲገኙ ንግግር ጠቅላላ ጉባኤው ፊት ሀሳባቸውን እንዲያቀርቡ ዳኛውም እሱ ስለሆነ የማየር ጠቅላላ ጉባኤ መጨረሻው አካል እሱ ስለሆነ አለብኝ የሚሉትንም ቅሬታ ለዚሁ ጠቅላላ ጉባኤ ማቅረብ ስላለባቸው ጠርት ናቸዋል ያልተገኙት እሳቸው ናቸው። ስለዚህ ጠቅላላ ጉባኤው በትላንትና ዕለት የሳቸውን እንትን የእሳቸውን ደብዳቤ አሁንም በትላንት በድጋሚ ተቀብሎ አቶ አበባው ከአሁን በኋላ የሚያደርጉት መያድን በተመለከተ የሚያደርጉት እንቅስቃሴ ማናቸውም ነገሮች ሁሉ ከሕግ ውጭ መሆኑና ጠቅላላ ጉባኤው በሕግ ክትትል እንዲደረግላቸው ውሳኔያቸውን አሳልፈው ሄደዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የውስጥ ችግሮቻችሁን ፍቱ በሚል ለመያድና ለአንድነት የሰጠው ቀነገደብ ዛሬ ከተጠናቀቀ በኋላ እስካሁን ስብሰባ አላካሄደም። ውሳኔውን የሚያሳውቀውም በቀጣይ ከሚያካሄደው ስብሰባ በኋላ ነው። የመኢያዱ ፕሬዝዳንት ግን ቦርዱ የአሁኑን ጉባኤ ውጤት እንደሚቀበል እርግጠኛ ነን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። ከተቋቋመ አንድ መቶ ዘጠኝ ዓመታትን ያስቆጠረው በኢትዮጵያ የመጀመሪያው ሆቴል ቴጌ ጣይቱ ትናንት ጠዋት ከፍተኛ ቃጠሎ ደርሶበታል። በርካቶች በዚህ ቅርስ ውድመት ያዘኑ ሲሆን ፖሊስ የቃጠሎውን መነሻ እያጣራሁ ነው ብሏል። የእስክንድር ፍሬው አጭር ዘገባ ቀጥሎ ይቀርባል። በእቴጌ ግቢ ሐዘን ነው። ከ1998 ጀምሮ በመሀል ፒያሳ የቆመው ታሪካዊው አንጋፋው የኢትዮጵያ የመጀመሪያ ሆቴል አደጋ ደርሶበታል። ጠዋት ሶስት ሰዓት ገደማ እንደተነሳ የተገለጸው የሰዓት ቃጠሎ አደጋ በዚህ ሆቴል ላይ ያደረሰው ጉዳት ከፍተኛ መሆኑም ታይቷል። ሁኔታውን ከቅርብና ከርቀት ሲመለከቱ የነበሩ በርካቶችም በዚህ ቅርስ ውድመት ሲያዝኑ ቁጭታቸውን ሲገልጹ ተሰምተዋል። ከሰዓታት በኋላ በስፍራው ስደርስ እሳቱ የጠፋ ቢሆንም በአካባቢው የነበረው እንቅስቃሴ የተመልካቹ ስሜት አልበረደም። በሆቴሉ አልጋ ይዘው የነበሩ አንዳንድ የውጭ ሀገር ዜጎችም ሻንጣቸውን እየያዙ ሲወጡ ተመልክቻለሁ። ፖሊሶችና የእሳት አደጋ ሰራተኞችም ከስፍራው ነበሩ። የአራዳ ክፍለ ከተማው ኮማንደር ጋሻው ጽጌ የእሳቱ መነሻ ምክንያት እየተጣራ መሆኑን ለቪዮኤ አስረድተዋል። መጠራት የሚገባቸው ነገሮች ብናሳውቀው ነው የሚሆነው። ቅድሚያ የሰው ሕይወት ማዳንና እሳቱ መርሳል የቀዳሚ ተግባራችን። እስካሁን ባላችሁ መረጃ በሰው ላይ የደረሰ ጉዳት አለ? ምንም አይነት በሰው ላይ የደረሰ ጉዳት የለም። ንብረቶቹንም ለማግለል ሙከራ ያደረግነው። ዛሬ የቃጠሎ አደጋ የደረሰበት እቴጌጣይቱ ሆቴል በተለይ ከተወሰነ ጊዜ ጀምሮ የጾም ብፌን ጨምሮ በተለያዩ ባህላዊ ምግቦችና መስተንግዶች በርካታ ደንበኞችን እያፈራ ነበር። አንጋፋና ወጣት ድምፃውያን የሚቀርቡበት የሙዚቃ ዝግጅትም ይጠቀሳል። ታሪካዊነቱ ትናንትን ከዛሬ ማገናኘቱ ደግሞ ኢትዮጵያውያንም ሆነ የውጭ ዜጎች እንዲያተኩሩበት ዋነኛ ምክንያት መሆኑ አልቀረም። ከደረሰበት አደጋ ገግሞ እንደገና ይቆም ይሆን? ቃጠሎውን እየተመለከቱ ከሰነዘሯቸው ጥያቄዎች አንዱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስከንድሬውን እስከንድሬውን ለዘገባዎቹ በነገራችን ላይ የጣይቱ ሆቴልን ቃጠሎ በተመለከተ ተጨማሪ ዘገባዎችን ለማዘጋጀት የሞከርን ስለሆነ ዝርዝር እንደደረሰን በመደበኛውም ስርጭት ከምሽቱ ሶስት ሰዓት ይዘንላችሁ እንመለሳለን ከደረሰን ወደ ተከታዩ ዘገባ እናልፋለን የደቡብ አፍሪካ ህዝብ ብዛት ከ ሀምሳ ሚሊዮን በልጧል የሥራ አጥነቱን መጠን ሀያ አምስት ከመቶ ነው። በዚህ ሁኔታ ውስጥ ታዲያ የሀገሪቱ መንግሥት ልጅ ለብቻቸው ለሚያሳድጉ ሴቶች የሚሰጠው ድጎማ ወጣት ሴቶች ገቢ ለማግኘት ብለው ልጅ እንዲወልዱ ያበረታታል የሚል ስጋት ፈጥሯል። ቱሶኩማሎ ኩማሎ ከጆሐንስበርግ አንዳንዶቹን ወጣት እናቶች ለጉዳዩ አነጋግሮ የዘገበውን እናካፍላችኋለን። ቆንጅት ታዬ ይዘዋለች። ስታለቅስ የምትሰማዋ ህፃን ለ25 አመቷ ወጣት ለሲምፒዌ ጉዌቡ ሁለተኛ ልጇ ናት የመጀመሪያ ልጇ ገና ሁለት አመቱ ነው የጆሃንስበርጉ የስዌቶ ቀበሌ ነዋሪዋ ወጣት የልጆች እናት ናት ስራ አጥ ናት ታዲያ የገቢ ምንጯ ምንድን ነው ሁለቱ ልጆቿ ሲምፒዌ ድህነቱና የስራ እድል ማጣቷ ብስጭትጭት ሲያደርጋት አንድ ቀን ትነሳና የ22 አመት ልጅ ክሳለች ነው ምን ነው እኔ ልጆች ወልጄ ከመንግስት የልጅ ማሳደጊያ ድጎማ እየተቀበል አልኖረውም ብላ ትወስናለች። የመጀመሪያ ልጇን እንደወለደች ያቺ ከመንግስት የምትሰጣት በአንድ ልጅ በወር ሰላሳ ዶላር የማትሞላ ድጎማ እንደማትበቃ ትረዳዋለች። ምኑን ከምን ላድርገው ብላ ስታሰላሰል አንድ ሀሳብ መጣላት። ምን ሁለተኛ ልጅ ወልጄ ተጨማሪ ሰላሳ ዶላር ልቀበል የሚል እኔ ልጆች በወለድኩና ገንዘቡን በጨመረ ቁጥር ኑሮው በየአመቱ እየባሰበት ነው የሚመጣው። ስራ የለም፣ እኔ ማግኘት አልቻልኩም። እንግዲህ ገንዘብ ፍለጋ ከመዞር ያንኑ መንግስት የሚሰጠውን ድጎማ መቀበል ይሻላል። እሱ በየወሩ እንደሚመጣ ስለማውቅ በእርግጠኝነት ተማምኜ ጠብቃለሁ። ሌላዋ የስዌቶ ወጣት ታብሉሌ ምጉኒም 24 ዓመቷ ነው። ሁለት ልጆች ወልዳለች። ታዲያ ምጉኒ ልጆች የወለድኩት ለገንዘቡ ብዬ ነው ብላ አፋውጥታ አትናገርም። ነገር ግን በእነሱ ሰበብ በምታገኘው ገንዘብ በልታ እንደምታደር አትሸሽግም። ሌላ ልተማመንበት የሚችለው ምንም የለኝም። ይህ ገንዘብ በእርግጠኝነት ይመጣል። መንግስት፣ ምስጋና ይግባው። አንዳንዶቻችን በዚሁ ከመንግስት በሚሰጠን ተማምነን ነው የምንኖረው። ግዴታ ነዋ። እነዚህ ሁለት ወጣቶች በምሳሌነት የሚያሳዩት በርካታ ወጣትና ታዳጊዎች ልጆች እየወለዱ ካሁኑ 52 ሚሊዮን በደረሰውና እየጨመረ በመጣው የደቡብ አፍሪካ ሕዝብ ቁጥር ላይ ተጨማሪ ጫና እያደረሱ መሆናቸውን ነው። እንደ አውሮፓውያን አቆጣጠር በ1991 ደቡብ አፍሪካ ውስጥ የተወለዱት ህጻናት ቁጥር ከ500 ሺህ በለጥ የሚል መሆኑን የመንግስት ስታቲስቲካዊ መረጃ ያመለክታል። በ1998 የህጻናት ድጎማ መርሃ ግብር ተጀመረ። በየአመቱ የሚወለዱት ቁጥር በእጥፍ ጨምሮ ከአንድ ሚሊዮን በላይ ይወለዱ ጀመር። በ2011 ብቻ አንድ ነጥብ ሁለት ሚሊዮን ልጆች ተወለዱ። ይህ ታዲያ ቀድሞውንም በስራ አጥነት በድህነትና የዜጎች እኩልነት አለመስተካከልን ጨምሮ በተለያዩ ችግሮች ተወጥራ ያለችውን ሀገር የህዝብ ብዛት ከመጠን በላይ በሆነ ፍጥነት እያሳደገው ነው በማለት ስጋታቸውን የሚገልጹ ብዙዎች ናቸው። የመንግስቱ አቅም አሁንም ቢሆን ከመጠን በላይ ተወጥሮ ነው ያለው። ለህዝቡ ነጻ ሕክምና ይሰጣል። የኤችአይቪ ኤድስ ወረርሽኝን ለመዋጋት ከዓለም ከማናቸውም ትልቁ ለኤችአይቪ ህሙማን መድኃኒት የማዳረስ መርሃ ግብር ያለው በደቡብ አፍሪቃ ነው። የመኖሪያ ቤት የመብራትና የውሃ አገልግሎት ድጎማም መንግስት ለህዝብ በነጻ ነው የሚሰጠው። የህጻናት ድጎማውን በተመለከተ መርሃ ግብሩ መሰረታዊ ግቡን እያሟላ ነው ይላሉ አንዳንዶች። ደቡብ አፍሪካ በዓለም ዙሪያ ካሉ ታዳጊ ሀገሮች ውስጥ እጅግ ሁሉን አቀፍ የሆኑ የማህበራዊ ኑሮ እንክብካቤ ስርዓቶች ካሏቸው ሀገሮች አንዷ ነች። የህጻናት ድጎማው የዚህ ፕሮግራም አይነተኛ አካል መሆኑን የተባበሩት መንግስታት ድርጅትና ደቡብ አፍሪካ በጋራ ያካሄዱት ጥናት ይመሰክራል። ድጎማው ለአጠቃላዩ ቤተሰብ ምግብና ሌላም አስፈላጊ ቁሳቁስ መግዣ የሚውል ቢሆንም በአጠቃላዩ ግን ህጻናቱን እየጠቀመ ነው ይላሉ ጥናቱን ያዘጋጁት። ድጎማውን ለማግኘት ቤተሰቦች ሌላ የገቢ ምንጭ እንደሌላቸው ማስረጃ ማቅረብ ይኖርባቸዋል። በ2008 እድሜያቸው ከ17 ዓመት በታች የሆኑ 8 ሚሊዮን ልጆች ይህን ድጎማ ሲቀበሉ በዚህ ባለፈው 2014 የገንዘብ ድጋፉ ሲደርሳቸው የቆየው ሰዎች ቁጥር 11 ሚሊዮን እንደተጠጋ ተነግሯል። ታዲያ ይህ መርሃ ግብር ጥሩ ነው እንዴ? ቤተሰብም ይጠቀምበታል የሚሉት ሁሉም አይደሉም። ሮሼል ፒኔስቴን ለቭ 167 የሚባል የሴቶች እኩልነትና ደህንነት ተሟጋች ድርጅት መስራች ናቸው። ይህ የህጻናት ድጎማ መርሃ ግብር ለአንዳንዶቹ ለተቸገሩ ወጣት ሴቶች ያልሆነ መልእክት ሊያስተላልፍ ይችላል በማለት ያስጠነቅቃሉ። ይልቅ አርግዘሽ ሁለት ሁለት መቶ ራንድ ሽን አትቀበይም ይሏቸዋል። የሀገራችን ሴቶችና ታዳጊዎች ደግሞ በአካላዊና በሥነ ልቦናዊ በደሎች ሲዋከቡ የኖሩ ስለሆኑ ይህን የሚሏቸውን ይቀበላሉ። ሁለት መቶ ራንድ ለልጃቸው እድሜ ልክ የሚያኖረው ይመስል እንዲህ ካለው ከድጎማው ይልቅ ሴቶቹ የመንግስት እጅ ጠባቂ እንዳይሆኑ የሚያስችላቸው ስራ ይሰራ በማለት ነው ሮሼል ፒሜንቴል የሚቀሰቅሱት። ለወጣት ሴቶች የስራ እድል የሚያስገኙ ስልጠናዎች እንዲሰጣቸው፣ የትምህርት ወጪ ድጎማም እንዲደረግላቸው ይመክራሉ። ወጣት ሴቶች ስለ ራሳቸው ህይወት የተሻለ ምርጫ እንዲወስዱ፣ መቼ ልጅ ልውለድ፣ ስንት ልጅ ልውለድ የሚለውን ጨምሮ ትክክለኛውን ውሳኔ ለማድረግ አቅሙ እንዲኖራቸው የአነስተኛ ንግድ ስራ መጀመሪያ ብድርን የመሳሰለው ቢከናወንላቸው ልጅ እየወለዱ ገንዘብ ከመቀበል ይልቅ ዘላቂ ጥቅም ያገኙበታል በማለት ፒመንተል ይሟገታሉ። አመሰግናለሁ ቆንጅትን። ወደ ተከታዩ ዝግጅት እንለፍ። ቃለ ምልልስ ነው ከአቶ አቤል የሻነ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር ጋር፣ አሁን ስቱዲዮ ከመግባት በፊት ያደረኩት ነው። የዛሬ የኢቦላ ሁኔታ ከኢትዮጵያ ጋር ተያይዞ ምን ይመስላል? የመጀመሪያው ጥያቄ ነበር ለአቶ አቤል ያነሳሁት። ዛሬ ባለንበት ሁኔታ አዲስ ነገር ከዚህ ቀደም ከሰጠነው መረጃ ውጪ የተለየ የለም ማለት እስካሁን ድረስ ባለው ሁኔታ የተጠረጠረም ሆነ የታወቀ ነገር የለም። ምንም ነገር እስካሁን ያጋጠመን የለም። ያም ሆኖ ግን እሱ ስለሌለ ተብሎ ዝም ተብሎ አልተቀመጠም። አሁን ያው ከዚህ ቀደም ለመግለጽ እንደሞከርኩት በአብዛኛው ይሄ በሽታ በመከላከል ዙሪያ ምት በምሰራው ስራ ልትቆጣጠሩ የምትችለው እንደመሆኑ መጠን የተለያዩ የህብረተሰብ ክፍሎችን የመድረስ ወደ ክልሎችም ሁሉንም ክልሎች መረጃ ሊሰጥ የሚችል በየቋንቋውም ተተርጉሞ ፖስተሮች ሮል አፕ ባነሮች፣ በትላልቅ ሆቴሎች፣ በክልል ሆስፒታሎችም እና ጤና ተቋማት በሌሎችም መንግስት ተቋማት እንዲሁ እንዲሰራጭ ተብሎ አሁን በብዛት እሱን አሳትመን ወደ የክልሉ ለማሰራጨት በዝግጅት ላይ ነን። ተጨማሪ ማለት ነው። ተጨማሪ ማለት ነው። ተጨማሪ ማለት ነው። በስፋት ሁሉም ጋር መድረስ ስላለበት እነዚህ ለሁሉም ክልሎች በየቋንቋቸውም ጭምር ተተርጉሞ እንዲደርስና ማህበረሰቡን የማንቃትና የማሳወቅ ስራ አሁንም ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። ምን ያህል ሰው ሸፍናለን ብላችሁ ታስባላችሁ? በዚህኛው እንግዲህ እንደምታውቀው በአብዛኛው ይሄ ነገር ቢከሰት ይሆናል ተብሎ የሚታሰበው ከተሞች አካባቢ ነው እንግዲህ እና በአብዛኛው የሰው ዝውውር በብዛት የሚታይባቸው ቦታዎች፣ የጤና ተቋማት በብዛት ያሉባቸው ቦታዎች። የጤና ተቋማት እንግዲህ እንደምታውቀው አሁን በሀገራችን እስከ መጨረሻው የቀበሌ መንደር ድረስ የጤና ኤክስቴንሽን ሰራተኞች ያሉበት ሁኔታ ነው ያለው። እና እነሱ ባሉበት ሁሉ ይሄ መረጃ ደርሶ ማህበረሰቡ በቂ ግንዛቤ እንዲያገኝ የማድረግ ስራ ነው እንዲሰራ የሚታሰበው፣ የዚህ የጤና ኤክስቴንሽን ሰራተኞችን በመጠቀም ማለት ነው። እና በአብዛኛው ሁሉንም ማህበረሰብ ለመድረስ ይቻላል። እኛ የአሳተምነውን ያህል አድርሰን ክልሎቹ ደግሞ የአንሳል የሚሉትና ተጨማሪ የሚያስፈልጋቸው አቅም ቢኖር በየክልላቸው እያባዙ ይህንኑ መረጃ የመስጠት ስራ ይቀጥላል ማለት ነው ሁለተኛው ሌላው ነገር ያው በኢቦላ ላይ የተለያዩ የጤና ባለሙያዎችን በየክልሉ የማሰልጠኑ ስራ አሁንም እንደቀጠለ ነው እንደ አስፈላጊነቱ እየታየ አሁን የድንበር አካባቢ መግቢያ ኮሪዶር ናቸው የሚባሉት እንደ ጋምቤላ ደቡብ የመሳሰሉት ላይ ስልጠናዎች እየተሰጡ ነው። አሁንም በባለሙያዎች ይህንን ስለ በሽታው ግንዛቤ የመፍጠሩ ስራ፣ ለሙያተኞቹ የማሰልጥኑ ነገር እየቀጠለ ነው። እዛ ደግሞ ሄዱና ሌሎችን እንደዚሁ በየክልላቸው ተጨማሪ የሰው ሀይል የማስገንዘብ የማሳወቅ፣ የማስረዳት ስራ እየተሰራ ነው። ስለ ኢቦላ መረጃ ያልደረሰባቸው አካባቢዎች አሉ። እስካሁን ኢቦላ ምን እንደሆነ የማያቅ ሰው ያለበት ቦታ አለ ኢትዮጵያ ውስጥ፣ በእርሶ ሰለሞን? አሁን ይሄ እንዴት ማወቅ ይቻላል? ሊኖር ይችላል ምልቡ ኢትዮጵያዊ መቸም ዘጠና ሚሊዮኑ ያውቃል የዚህ መረጃ አለው ብዬ እርግጠኛ ሆኜ ልነግር አልችልም። ምክንያቱም እኛ ያው በጤና ባለሙያዎቹ በአብዛኛው እንዲደርስ እናስተላልፋለን። ያንን ማወቅ የምትችለው እንግዲህ ሁሉንም ማህበረሰብ የሚያቅፍ አንድ የራሳ ጥናት አድርገህ ስንቱ ሰው በዚህ ደረጃ ግንዛቤ ያለው የሚለውን ነገር ካልሰራህ በስተቀር ቁጥሩ ይሄን ያህል ነው ማለት አይቻልም። ግን በአብዛኛው ማህበረሰብ ላይ ይደርሳል ብዬ ነው የማስበው። ለምን? የጤና ተቋማት ባሉበት በተለይ በጤና ኤክስቴንሽን ሠራተኞች አማካኝነት ለሁሉም መረጃው ብሮሹሩና ሌሎች መረጃዎች እየተሰጡ ያሉበት ሁኔታ ነው ያለውና አብዛኛው ማህበረሰብ ይደርሳል። ለመሆኑ እነሱ ደግሞ ሁሉም ጋር ይደርሳሉ። ጥናትና ምርምርን የመሳሰሉ ስራዎች በኢትዮጵያ የጤና ፖሊሲ ውስጥ የታቀፉ እንደሆነ አውቃለሁኝ እና በተለይ እንደዚህ አይነት የአደጋ ሁኔታ በሚፈጠር ጊዜ ወይም አጣዳፊ ሁኔታ በሚፈጠር ጊዜ እየተከታተሉ የሚያጠኑ ቡድኖች የሉም? አሉ። አሁን ፊልድ ፕሮሞሎጂስት የሚባል እንግዲህ አንድ የሙያ መስክ ነው። የመስክ ዳሳ ጥናት ላይ እንደዛ አይነት ድንገተኛ የህብረሰብ ጤና አደጋዎች ሲከሰቱ ወይም ይከሰታሉ ተብሎ ሲታሰብ መረጃ የሚያሰባስቡ የመስክ ላይ መረጃዎችን የሚያጠናቅሩ ሙያተኞች አሁን በብዛት አሉ። እና እነሱም ከሁሉም ክልሎች ነው የሰለጠኑት። በሁሉም ክልሎች ይሄንን የመከታተልና መረጃ የማሰባሰብ ስራ እየተሰራ ነው ያለው። መረጃውን የማድረስም ማለት ነው፣ ለሰው ምን ያህል ሰው መረጃው ደርሶታል፣ ምን ያህል ሰው ያውቃል፣ ምን ያህል ሰው በግንዛቤ ደረጃ ነው ያለው። እሱን እስካሁን ይኸውልህ፣ ሰለሞን፣ እሱን እስካሁን የሠራ ነው ይሄ አዘውትሮ ወይም ደግሞ በከፈት ናቸው ነጻ የስልክ መስመሮች የሚደውሉ ሰዎችን የሚጠይቁት ጥያቄ መሰረት ተደርጎ የሚሰራ እሱ ላይ የሚሰራ ጥናት አለ። ከደዋዮቹ ብዛት የሚጠይቁት አብዛኛው ጥያቄ ምንድን ነው፣ የሰዎቹ ግንዛቤ ምን ላይ ነው የሚያጠነጥነው፣ ምን ያህል ግንዛቤ ያላቸው የሚለው ከየተለያዩ ክልሎች የሚደውለውን የህብረተሰብ ደዋይ ብዛት በመውሰድ ምን ያህሉ ምን ያህል ግንዛቤ ያለው፣ ምን ላይ ነው በአብዛኛው መረጃ እየጠየቀ ያለው የሚለው ሲታይ በብዙ ቦታ መረጃው እንደደረሰ ያመለክታል። ግን በቀጥታ ሄዶ የተለያየ ኮሽነር አዘጋጅቶ ሀሱ፣ ሀሱ ወይም ደግሞ ከቤት ቤት እየሄድ ሁሉንም ሰራተኛ ወይም ሁሉንም ነዋሪ ያካትት በሚችል የመረጃ ሰባሰብ ሰው እየተሰራ አይደለም። ናሙና መውሰድ እና ጥናቱን መከታተል፣ አዎ፣ እሱ አለ፣ እሱ አለ። ያው በየቦታው የዚህ የፊልድ ፕሮጀክቶች ወይም የድንገተኛ ህብረተሰብ ጤና አደጋ ክትትል ቁጥጥር የሚያደርጉ ሰዎች ሁሉም ክልል አለ። በእነሱ አማካኝነት ይህ መረጃ ይሰበሰባል። የኢትዮጵያ ጸረ ቦላ ግብረ ኃይል የክትትልና ግምገማ ስርዓቱ ምን ይመስላል? እንግዲህ ክትትል ከላይ እስከታች በምክትል ጠቅላይ ሚኒስትሩ የሚመራ አብይ ኮሚቴ አለ። በስሩ ደግሞ የተለያየ ስራ ድርሻ ያላቸው ንውሳን ኮሚቴዎች አሉ። እነሱም የየዘርፋቸውን ስራ አሁንም አጠናክረው በመቀጠል ስራው እየተሰራ ነው የሚገኘው ምን ላይ ደረሰ፣ እንዴት ሆነ የሚል ያው ቋሚ ስብሰባዎቻቸውና ሁኔታዎችን የመተንተን የመከታተልና ቀጣይ ስራዎችን የመስራት ሂደት አሁንም እንደቀጠለ ነው፣ አልተቋረጠም። እሱ የኢቦላ ክትባት በዚህ በያዝነው የአውሮፓው ያኖር መጨረሻ አካባቢ በኢትዮጵያም ቢሆን ወደዛው ጠጋ ሲል ማለት ነው ይጀመራል። ላይቤሪያ ውስጥ በተለይ ተብሎ እየታሰበ ነው ያለው። ይህንን ክትባት ወደ ኢትዮጵያ የማስገባት ሀሳብ አለ ወይም በቅርበት የሚታወቅ ነገር አለ። ስለዚህ እንግዲህ ይሄ የሚወስነው ሰለሞን፣ እኔ ያው ከዚህ በፊትም እንዳልከው ነው። እንደነዚህ አይነት ነገሮች የሚወስኑት ሂደቱ ነው በአብዛኛው ዓለምም አፍሪካም ለመስራት እያሰበ ያለውና የተጠናከረ የመከላከልና የመቆጣጠር ስራ እንዲሰራ የሚጠበቀው አሁን በሽታ የተከሰተባቸው በተለይ ሶስቱ ሀገሮች ላይቤሪያ፣ ሴራሊዮ እና ጊኒ ላይ እዛው የማቆየትና እዛው የማስቀረት ነገር ነው እንጂ ይሄ ከክትባት በኋላ ወይም በሽታው ከዛ ቁጥር ውጪ ሆኖ ሌሎችንም ሀገሮች በሚያተራምስበት ሁኔታ ላይ ክትባት እየሰጠን ለማዳን እንሞክራለን የሚለው አዋጭም አይሆንም። አዋጭው ነገር በሽታው ሳይመጣ በሽታውን ለመከላከል የሚሰሩ ስራዎችን መስራት ነው። ይሄ ደግሞ እኛም ሳይሆን የተባበሩት መንግስታትም የዓለም ጤና ጥበቃ ድርጅትም ዋና አላማ አድርጎ እየሰራ ያለውና እንደምታስታውሰው ከተለያዩ ሀገሮች ሙያተኞችን በተለያየ ዘርፍ የጤና ሙያተኞችን እያሰባሰበ በእነዚህ ሶስት ሀገራት የሙያተኛ እገዛ እየተደረገ እዛ ያለውን ነገር ለመቅረፍና ብሎም ለመቆጣጠር እስከ መጨረሻውም ለማጥፋት እንግዲህ እዛ ነው ዘመቻ ያለውና ትልቁ መከላከል እዛ ላይ ቢሰራ ነው የሚመረጠው። እሺ፣ እስቲ ወደ ኢትዮጵያውያኑ ሐኪሞችና የሕክምና ባለሙያዎች ልመለስ እና በቅርብ ተከታተሏቸዋላችሁ ምዕራብ አፍሪካ ያሉትን? እነሱ ያው መሄዳቸውን ከዚህ በፊት ገልጨላለሁ። ሄደዋል። የመጀመሪያዎቹ ዙሮች ማለት ነው። እነሱ እዚያ እንግዲህ ስልጠና ባለፈው አስራ አምስት ቀን እየወሰዱ ነበረ። እንግዲህ ከዚህ በኋላ ስምሪታቸውን በሚመለከት በየሙያቸው እንደየሙያቸው ሊሰማሩ የሚችሉበትን ስምሪት የሚያስፈጽመው በየአገሮቹ ያሉት ይህንን ጉዳይ የሚከታተሉ ኮሚቴዎች አሉ። እነሱ ናቸው እንግዲህ የሚሆኑት የአፍሪካ ህብረትም የተባበሩት መንግስታትም ያሉበት ስምሪት ቡሃላንትን የስምሪት ሀይል አለ ያን የሚያሰማራ በዚያ በኩል ነው የሚከናወነው። እንግዲህ የኢትዮጵያው ግብረ ሀይል ከእነሱ ጋር የሚገናኝበት አሰራር አለው። አለ እዛ ከየሀገሩ የሄዱትን እንዲህ አይነት ሙያተኞች የሚያስተባብር ሀይል አለ። እንደየ ተፈላጊ የሙያ ዘርፋቸው በየ የሚፈለጉበት ቦታ የሚያሰማራ ሌላ ሀይል ነው ያለው አሁን ምለው በኢትዮጵያ ደረጃ እነሱ ያሉበትን አሁን ያሉበትን ሁኔታ የሚከታተል ድንገት አንድ ሰው ከመሀላቸው የሆነ የጤና አለመስተካከል ቢገጥመው እሱ አለ እሱ እስካሁን የገጠመ የለም እንጂ እንደሱ ቢኖር ሪፖርት የሚደረግበት ምን ሁኔታ ላይ እንዳለ፣ ምን አይነት እገዛ እየተደረገለት እንደሆነ ይህንን የማወቅ መረጃ የመለዋወጥ ትስስሩ አለ። ግን እስካሁን በዚህ ሁኔታ ምንም ነገር ስለሌለ እንዲህ ነው ተብሎ የመጣ ነገር የለም። እሺ፣ አቶ አቤኔሻነህ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር፣ ለተለመደው ፈጣንና ቀልጣፋ አስተያየቱ እና መብራሪያው በጣም አመሰግናለሁኝ በአድማጮቻችን ስም። እኔም አመሰግናለሁ ሰለሞን፣ ይሄ ይሄ ይሄው መረጃ ለህብረተሰቡ የማድረስ ጥረትህ አሁንም እንዲቀጥል አደራ ነው ብለው እግዜር ስትልኝ ክብራትና ክቡራን አድማጮች ለመሰነባበት ጥቂት ሰከንዶች ይቀሩናል። አጠራ ጠር ያሉ መረጃዎችን ላካፍላቸው። አንድ የዩናይትድ ስቴትስ ዶላር ሀያ ብር ከሀያ ብር ከሀያ ሳንቲም ተመንዝረዋል። ዛሬ አዲስ አበባ ነገ ከፊል ደመናማ ከፍተኛ ሙቀቷ ሀያ ሶስት ዝቅተኛው አስር ይሆናል። በታሪክ ውስጥ ስንመለከት ልክ የዛሬ አንድ መቶ አርባ ሁለት በዛሬዋ እለት አጼ ዮሐንስ አራተኛ የኢትዮጵያ ንጉሰ ነገስት ሆነው ዘውድ ደፉ። ክቡራትና ክቡራና አድማጮች ዝግጅታችን ተጠናቋል። ቴክኒሽያኑ አልፔስቲን እንደዚሁም ንጉሱ ታምሬ ፕሮግራሙን ይመራልን ከዳንኤል ብራውን ጋር እኔም አስተናጋጃችሁ ሰሎሞን አባተ በዚሁ ሰናበታችኋለን። ከምሽቱ ሶስት ሰዓት በመደበኛው ስርጭታችን እንገናኛለን። እስከዛው ጤና ይስጥልን። መልካም ቆይታ።